ተጎጂዎች በተለይ እነዚህ ዳይሬክትሊ አፌክትድ ፖፒሌሽንስ የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። ተጎጂዎች ግጭቶችና ከዚህ ቀደም ያጋጠሟቸው ጥሰቶች ያገረሻል በሚሉ የማያቋርጥ ስጋት ውስጥ እየኖሩ እንደሆነ ተናግረዋል ወይም ገልጸዋል። አልባብ ተስፋዬ የኢሰመኮ ዋና ኮሚሽነር ጽህፈት ቤት ዲሬክተርን የሰማችሁት። በኢትዮጵያ ባለፉት ጊዜያት ለተፈጸሙ በደሎችና የሰብአዊ መብት ጥሰቶች ተገቢውን ምላሽ በመስጠት ዘላቂ ሰላምን ለማረጋገጥ በሚል ሊተገበር ለታቀደው የሽግግር ፍትህ ሂደት በቀረቡ የፖሊሲ አማራጮች ዙሪያ ብሔራዊ ምክክር ዛሬ ተጀምሯል። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በኦሮሚያና ሲዳማ ክልል አዋሳኝ ጎቦሄማና ና ቦጭሳ አካባቢዎች በተከሰተ ግጭት 12 ሰዎች መገደላቸውን የተጎጂ ቤተሰቦችና ነዋሪዎች ተናገሩ። የዚህም ዘገባ ደርሶናል በመጽሔቱ ክፍለ ጊዜ ይቀርባል። ሰኞ የካቲት 27 2015 ዓ ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ ለስርጭት ምህንድስ ናው ጆናታን ዎከር ተሰይመዋል የቴክኒክ አቀናባሪያችን ነው በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን የሰዓቱን የዓለም ዜና የምታሰማን ቆንጅ ይታየናት መልካም ምሽት ጤና ይስጥልኝ እንደምናመሻችሁ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ የተባበሩት መንግስታት ድርጅት በኤርትራ ይታያል ያለውን የሰብአዊ መብት አያያዝ አስመልክቶ የሀገሪቱን መንግስት ከሷል። አሳሳቢነቱ ቀጥሏል፣ መሻሻልም አይታይበትም ሲል በዛሬው ዕለት ይፋ ባደረገው መግለጫ ተችቷል። የኤርትራ መንግስት በበኩሉ ጉዳዩን አስመልክቶ በሰጠው ምላሽ ከጠላትነት አጀንዳቸው የመነጨ ያለው ድርጊት መቀጠሉን ጠቅሶ ድርጅቱን ወንጅሏል። በቅርብ ጊዜ የተካሄደውን ምርጫ ተከትሎ በውጤቱ የተቆጡም ደስታቸውንም እየገለጡ ያሉ በርካታ ዜጎች እንዳሉ የተናገሩት በናይጄሪያ የዩናይትድ ስቴትስ አምባሳደር ለውዝግቡ ሙግቶች ውሳኔ እስከሚሰጥ ድረስ በትዕግስት ህዝቡ እንዲጠብቅ ጥሪ አቅርበዋል። አምባሳደር ሜሪ ቤት ሌነርድ የምርጫ ሂደት ፍርድ ቤት ደረጃ ሲደርስ ላያመረቃ ይችላል፣ ነገር ግን በህግ የበላይነት በሚመራ ህገ መንግስታዊ ዲሞክራሲ ውስጥ ትክክለኛው አሰራር እሱ ሊሆን ይችላል ሲሉ አስረድተዋል። ነፃው የናይጄሪያ የምርጫ ኮሚሽን በፕሬዝዳንታዊ ምርጫው ቦላ አህመድ ቲኑቡ ማሸነፋቸውን አውጇል። ምርጫው ተጭበርብሯል ያሉ ተቃዋሚ መሪዎች በበኩላቸው በፍርድ ቤት እንደሚሟገቱ አስታውቀዋል። የቱኒዚያ ፕሬዚደንት ህገ ወጥ ስደተኞችን ለመቆጣጠር በሚል የአፍሪካ ህብረት ዘርን መሰረት ያደረገ የጥላቻ ንግግር ሲል የጠራውን ንግግር ካሰሙ ከአስር ቀናት በኋላ በትናንት እሁድ ንግግራቸው ዘረኝነትን ያወገዙ ሲሆን ይህን የሚፈጽሙትም በህግ ሊያስጠይቃቸው እንደሚችል ፍንጭ ሰጡ። ፕሬዚደንቱ ስለ ስደተኞች ካሰሙት የምሬት ንግግር በኋላ የተቀሰቀሰውን የአመጽ ጥቃት በመፍራት በርካታ አፍሪካውያን ወደየአገራቸው እየተመለሱ ሲሆን ሌሎችም ወደየኤምባሲዎቻቸው እየሄዱ ነው። የአፍሪካ ህብረትን ጨምሮ አንዳንድ የአፍሪካ ሀገሮች ድርጊቱን እያወገዙ ናቸው። ደረጀ ደስታ ዝርዝሩን ይዟል። የቱኒዚያ ፕሬዝደንት ካይስ ሰይድ ህገወጥ ስደተኞችን ለመቆጣጠር በሚል የአፍሪካ ህብረት ዘርን መሰረት ያደረገ የጥላቻ ንግግር ሲል የጠራውን ዲስኩር ካሰሙ አስር ቀን በኋላ በትናንት እሁድ ንግግራቸው ዘረኝነትን ያወገዙ ሲሆን ይህን የሚፈጽሙትን በህግ ሊያስጠይቃቸው እንደሚችል ፍንጭ ሰጥተዋል። ፕሬዝደንቱ እንደ ኤሮፓ አቆጣጠር ፌብርዋሪ 21 ባሰሙት ንግግራቸው የደህንነት ኃይሎች ሁሉንም ህገወጥ ስደተኞች ከሀገር እንዲያባርሩ አዘዋል። ፕሬዚደንቱ ይህን ይበሉ እንጂ በትናንቱ ንግግራቸው የስደተኞችን ፍልሰት የቱኒዚያን የህዝብ ስብጥር ብዙ አፍሪካዊ፣ ጥቂት አረብ እንዲሆን ለማድረግ የተዘየደ ሴራ ነው ሲሉ የተናገሩትን ደግመውታል። አገሪቱን በዘረኝነት መክሰስም ምንጩ ከየት እንደሆነ ይታወቃል ብለዋል። ፕሬዚደንቱ የምንጩንና የሴራው ባለቤት ግን ማን እንደሆነ አላብራሩም። የፕሬዝደንቱን ትእዛዝ ተከትሎ ፖሊስ በመቶዎች የሚቆጠሩ ፍልሰተኞችን ያሰረ ሲሆን የቤት አከራዮችም በመቶዎች የሚቆጠሩትን ከየቤታቸው ሲያስወጡ በመቶዎች የሚቆጠሩ ሌሎች ስደተኞችም ከየስራ ገበታቸው መባረራቸውን የመብት ተሟጋቾች አስታውቀዋል። ብዙ ስደተኞች በወጣት ወረው በላ ቡድኖች በድንጋይ መወገርን ጨምሮ ጥቃት የደረሰባቸው መሆኑን የመብት ተሟጋች ቡድኖች ገልጸዋል። ፕሬዚደንቱ ስለ ስደተኞች ካሰሙት የምሬት ንግግር በኋላ የተቀሰቀሰውን የአመፅ ጥቃት በመፍራት ባለፈው ቅዳሜ ወደ ሶስት መቶ የሚደርሱ ሰዎች የቱኒዚያን እየለቀቁ ወደ ማሊና አይቬሪኮስት በሚያጓጉዟቸው አውሮፕላኖች መመለሳቸውን አጃንስ ፍራንስ ፕሬስ ዘግቧል። የማሊ የመከላከያ ሚኒስቴር ሳዲዮ ካማራ ጉዳዩ ያሳዘናቸው መሆኑን ተናግረዋል። ወገኖቻችን በዚህ ሁኔታ ውስጥ ከፍተኛ ስቃይ ደርሶባቸዋል። እነዚህ የቱኒዚያን ባለስልጣናትም ሆነ ሕዝብ የማያስከብሩ ድርጊቶችን ስናወግዝ እያዘንን ነው። ከሰሃራ በታች ያሉ ሌሎች በርካታ የአፍሪካ አገሮችን በሁኔታው በመደናገጥና በመፍራት ወደ የኤምባሲዎቻቸው እየጎረፉ ያሉ ዜጎቻቸውን ወደ አገራቸው ለመመለስ እየተራኮቱ ሲሆን የአፍሪካ ህብረትም ድርጊቱ እጅግ ያስደነገጠውና ያሳሰበው መሆኑን ባወጣው መግለጫ አመልክቷል። የቱኒዚያ ተቃዋሚ ፓርቲዎችና የመብት ተሟጋች ቡድኖች ከፖለቲካ ፓርቲ መሪዎች እስር ጋር የተገጣጠመው የፕሬዚደንቱ ኬስ ሰይድ የሕገ ወጥ ስደተኞች እስር ዘመቻ ትኩረቱን በቱኒዚያ ከገጠመው የኢኮኖሚ ቀውስ አቅጣጫ ለማስቀየር የተደረገ ነው ብለውታል። ደቡብ አፍሪካ ውስጥ ወደ አርባ የሚደርሱ ተሽከርካሪዎች አውራ ጎዳና ላይ ተጋጭተው በርካታ ሰዎች ላይ ጉዳት መድረሱ ተሰማ። ኤም አርባ አንድ በሚባለው አውራ ጎዳና ላይ አንድ ባለተሳቢ የጭነት ተሽከርካሪ ከቁጥጥር ውጭ ሆኖ የቤት መኪናዎችና የጭነት ተሽከርካሪዎችን እየገጨ በሮ መገልበጡን የዓይን እማኞች እንደተናገሩ ዘገባው አመልክቷል። የደቡብ አፍሪካ ፈጥኖ ደራሽ እርዳታ ክፍል ከጠዋቱ ሁለት ሰዓት ተኩል ላይ መጠራቱን የማህበራዊ መገናኛ ገጹ ላይ አስፍረዋል። የተጎዱ ሰዎች በሕክምና ሄሊኮፕተር ወደ የሐኪም ቤቱ መወሰዳቸው ተገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ወታደሮች የምስራቅ ዩክሬኗን ባህሙት ከተማን ቢይዟት በጦርነቱ ይዞታ ወሳኝ ለውጥ አያመጣም ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ተናገሩ። የመከላከያ ሚኒስትሩ በዮርዳኖስ ጉብኝታቸው ላይ ለጋዜጠኞች በሰጡት ቃል የባህሙት መያዝ አንደምታው ከስትራቴጂያዊ ይልቅ ተምሳሌታዊ ገጽታው ይበልጣል ማለታቸው ነው የተጠቀሰው። የሩሲያ ኃይሎች የዩክሬን ዶኔስክ ክፍለ ግዛት የምትገኘውን ባህሙትን ለመያዝ እየሞከሩ ሲሆን ለወራት ከባድ ውጊያ ሲካሄድባት ቆይቷል። ዩክሬን ወታደሮቿን ከከተማዋ በስተምዕራብ አካባቢ አቅጣጫ እንዲያመሩ ያደረገው ውሳኔዋ ስትራቴጂያዊ ድክመት አድርገው እንደማይመለከቱት ነው የመከላከያ ሚኒስትሩ የገለጹት። የጦርነት ጥናት ተቋም የተባለ ዋሽንግተን የሚገኝ የምርምር ተቋም በበኩሉ የዩክሬን ወታደሮች ከባህሙት ታክቲካዊ የማፈግፈግ እርምጃ የወሰዱ እንደሚመስል ተናግሯል። ይሁን እንጂ ሙሉ በሙሉ ለቀው ለመውጣት እየተንቀሳቀሱ ነው የሚል ድምዳሜ ከወዲሁ ለመስጠት አይቻልም ነው ያለው። ይህ በዚህ እንዳለ ሩሲያ የመከላከያ ሚኒስትሯ ሴርጌይ ሾይጉ ደቡባዊ ዩክሬን ያሉ ወታደሮቿንና አንድ የሕክምና ማዕከል እንደጎበኙ ተናግራለች። ቻይና እንደ አውሮፓውያን አቆጣጠር የሚቀጥለውን አመት የመከላከያ በጀቷን ከፍ ማድረጓን አስታወቀች። የመከላከያ በጀቷ ባለፈው አመት ሰባት ነጥብ አንድ ከመቶ የነበረ ሲሆን ወደ ሰባት ነጥብ ሁለት ከመቶ ከፍ ማድረጓን ነው ይፋ ያደረገችው። በአሁኑ ወቅት የቻይና የመከላከያ በጀት ከዓለም ሁለተኛው ከፍተኛው በጀት ሲሆን ላለፉት ስምንት ዓመታት በየአመቱ በጀቷን በነጠላ የመቶኛ አሀዝ ከፍ ስታደርግ እንደቆየች ተመልክቷል። የቻይና የዘንድሮ ማለት የ2023 ይፋ የመከላከያ በጀት አንድ ነጥብ አምስት አምስት ትሪሊዮን ዩዋን ወይም ሁለት መቶ ሀያ አራት ቢሊዮን ዶላር ሲሆን እንደ አውሮፓውያን አቆጣጠር በሁለት ሺ አስራ ሶስት ከነበረው በጀቷ እጥፍ መሆኑ ተመልክቷል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጂት ታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። ሰኞ የካቲት 27 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለት ዋና አዘጋጅ ጽዮን ግርማ፣ የዌብና ማህበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ጃን ድራይነር ነው። ወደ ዕለቱ አቢሮስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። ካንሰር በጣም አደገኛል። ለምንድን ነው አደገኛ የሚሆነው? አንደኛ ወዲያውኑ አይገኝም። ብዙ ጊዜ ደግሞ ሲገኝ ሰውየው ሲያመውና? ስቴጅ ፎር የሚባለው ወይ ተርሚናል ስቴጅ ሲደርስ ነው። እና ለዚህ ነው ለእሱ መድኃኒት ቫክሲን ከተገኘ ለማንኛውም ሶሊድ ካንሰር የሚባሉት በጣም ታታፊ ሁኔታ ማግኘት ይቻላል። ፕሮፌሰር ዛኪ ሸሪፍ ናቸው የሰማችኋቸው። በዋሽንግተን ዲሲ የሐዋርድ ዩኒቨርሲቲ የካንሰር ተመራማሪ ሳይንቲስት ናቸው። በአደገኛነቱ የሚታወቀው የጣፊያ ካንሰር የሚታከምበት አዲስ በሙከራ ላይ ያለ የክትባት ሕክምና አስመልክቶ ከሰጡት ሙያዊ ማብራሪያ የተወሰደ ነው። ቆየት ብሎ ሙሉ ምልልሳችን በሁለተኛው አጋማሽ በሐኪሙን ይጠይቁ ይቀርባል። ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አቢርስ በኢትዮጵያ የሰብአዊ መብቶች መከበርና ለሕግ የበላይነት መረጋገጥ የሽግግር ፍትህ ተግባራዊ መደረጉ ከመቼውም ጊዜ በላይ አስፈላጊ ነው ሲሉ የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ገለጡ። የሰሜኑን ጦርነት ጨምሮ ባለፉት አራት ዓመታት የነበሩ ማንነትን መሰረት ያደረጉ ግጭቶች የሽግግር ፍትህ አስፈላጊነትን ያጎሉ መሆናቸውን የገለጹት የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው በፌዴሬሽን ደረጃ ብቻ ከ አስር ሺህ በላይ ሰዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ሳቢያ መከሰሳቸውንና ይህም ከቀይ ሽብር ተከሳሾች በላይ መሆኑን አስ አውስተዋል። በመሆኑም በኢትዮጵያ ባለፈው ጊዜያት ለተፈጸሙ በደሎችና የሰብአዊ መብት ጥሰቶች ተገቢውን ምላሽ በመስጠት ዘላቂ ሰላምን ለማረጋገጥ በማሰብ ሊተገበር ለታቅደው የሽግግር ፍትህ ሂደት በቀረቡት የፖሊሲ አማራጮች ላይ ብሔራዊ ምክክሩ ዛሬ ተጀምሯል። ኬኔዲ አባተ ተከታትሎታል። የሽግግር ፍትህ ስርዓት በአንድ ማህበረሰብ ውስጥ ባለፉት ጊዜያት ለተፈጸሙ ከባድና ጉልህ የሰብአዊ መብት ጥሰቶች፣ የተለያዩ በደሎችና ኢፍትሐዊ ተግባራት እንዲሁም ለበደል ትርክቶች ተገቢው ምላሽ የሚሰጥበት የፍትህ አይነት ሲሆን በዚህም ዘላቂ ሰላም፣ ፍትህ፣ ተጠያቂነትና እርቅን ማስፈን ዋነኛ ዓላማው ነው። በኢትዮጵያ በታሪክ ሂደት የተፈጸሙ የሰብአዊ መብት ጥሰቶችና የበደል ትርክቶች ከጊዜ ወደ ጊዜ እየተባባሱ በሄዱበት በአሁኑ ወቅት ታዲያ ያለፉትን ችግሮችና አለመግባባቶች በሽግግር ፍትህ ሂደት ለመፍታት የሚያስችሉ እንቅስቃሴዎች ተጀምረዋል። ለዚህም ሂደት የሽግግር ፍትህ ፖሊሲ ለማዘጋጀት የሚያስችሉ አማራጮች በባለሙያዎች ተዘጋጅተው ለብሔራዊ ምክክር ቀርበዋል። በአማራጮቹ ላይ የሚደረገው የብሔራዊ ምክክር ማስጀመሪያ መርሃ ግብርም ሚኒስትሮችንና የክልል ርዕሰ መስተዳድሮችን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ በኢትዮጵያ የሚገኙ የተለያዩ ሀገራት አምባሳደሮችና ዲፕሎማቶች እንዲሁም የዓለም አቀፍ ተቋማት ተወካዮች ጉዳዮች በተገኙበት ተጀምሯል። በዝግጅቱ ላይ ንግግር ያደረጉት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ያለንበት ወቅት በኢትዮጵያ የሽግግር ፍትህን ተግባራዊ የማድረግን አስፈላጊነት በጉልህ እንደሚያሳይ ተናግረዋል። በሀገራችን የሽግግር ፍትህ ስርዓትን እውን በማድረግ ለሰብአዊ መብቶች መከበርና ለህግ የበላይነት መረጋገጥ መሰረት መጣል ከመቼውም ጊዜ በላይ አስፈላጊነቱ ጎልቶ ወጥቷል። በቀጣይም የሽግግር ፍትህ ስርዓትን በማደራጀት በሀገራችን ግጭቶችና የሰብአዊ መብት ጥሰቶች እንዳይደገሙ ማድረግና ዘላቂ ሰላምን ማስፈን የሁላችንም የጋራ ኃላፊነት ነው። ይህ የሽግግር ስርዓት እውነትን፣ ተጠያቂነትን፣ ፍትህንና ይቅር መባባልን መዳረሻው የሚያደርግ ሊሆን ይገባል። በመቶ ሺዎች የሚቆጠሩ ሰዎች ሕይወት እንዳለፈበት የሚታመነውን የሰሜን ኢትዮጵያውን ጦርነት ጨምሮ ባለፉት አራት ዓመታት የነበሩ ማንነትን መሰረት ያደረጉ ግጭቶች የሽግግር ፍትህ የግድ አስፈላጊ እንደሆነ የሚያሳዩ መሆናቸውን የተናገሩት የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው በፌዴራል ደረጃ ብቻ ከአስር ሺህ በላይ ሰዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ምክንያት መከሰሳቸውንም ለዚህ በማሳያነት አቅርበዋል። ባለፉት አራት ዓመታት ብቻ በፌዴራል ደረጃ በፌዴራል ደረጃ ብቻ አስር ሺህ በላይ የሆኑ ተጠርጣሪዎች ከማንነት ጋር በተያያዘ ባጋጠሙ ግጭቶች ተከሰዋል። ይሄ በቀይ ሽብር ተብሎ በሚጠራው በተለምዶ በቀይ ሽብር የፍርድ ሂደት ከተከሰሰው በላይ ስለዚህ በጣም ሰፊ የሆነ የሕግ ጥሰት የሰብአዊ መብት ጥሰት እና የሽግግር ፍትህ ሂደትን አስፈላጊ የሚያደርግ አውድ ውስጥ እንዳለን ለማስገንዘብ ፈልጋለሁ። በሽግግር ፍትህ ምንነትና አተገባበሩን በተመለከተ ገለጻ ያደረጉት የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል የሆኑት የሕግ ባለሙያ ዶክተር ማርሸት ታደሰ በኢትዮጵያ በተለያዩ ጊዜያት የሽግግር ፍትህ የመተግበር ሙከራዎች እንደነበሩ ገልጸዋል። ይሁን እንጂ በተለያዩ ውስንነቶች ምክንያት ውጤታማ እንዳልሆኑ ነው የተናገሩት። ለዚህም የድህረ ደርግና የድህረ ኢህአዴግ ተሞክሮዎችን አንስተዋል። ከድህረ ደርግም ይሁን ከድህረ ኢህአዴግ በኋላ የሞከር ናቸው ልምምዶች ጥንሰሳው ላይ አሳታፊነትን የተከተሉና ናሽናል ኮንሰልቴሽንን መሰረት ያደረጉ አልነበሩ። ሁለተኛው አብሶ ከድህረ ደርግ በኋላ የተገበርነው የሽግግር ፍትህ በዋናነት ክስ ላይ ያተኮረ ስለነበረ የተሟላና ሁሉን አቀፍ የሽግግር ፍትህ የሚባል አልነበረም። ማካካሻል ለመተግበር አልሞከርንም። ከድህረ ያዴግ በኋላም የሞከርናቸው የሽግግር ፍትህ አላባዎች የህግ ማዕቀፍ ፖሊሲ ፍሬምወርክ አልነበራቸውም። ሌለኛው የትኛው ቢቀድም ነው እንግዲህ ሀገሩን በእርቅ በእውነት በፍትህ ላይ ተመስርቶ ለማሻገር የሚረዳው የሚል ዲዛይን አልነበረንም። የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ ከተባበሩት የሰብአዊ መብቶች ከፍተኛ ቢሮ ጋር በመተባበር በሽግግር ፍትህ ዙሪያ በተለያዩ ክልሎች ከሚገኙ ማህበረሰቦች ጋር ባደረገው ውይይት ሂደቱ እንደሚያስፈልግ በውይይቱ የተሳተፉ አካላት ሁሉ እንደሚያምኑ መግለጻቸውን አስታውቋል። የኢሰመኮ ዋና ኮሚሽነር ጽህፈት ቤት ዳይሬክተር አልባብ ተስፋዬ ተጎጂዎች በተለይ እነዚህ ዳይሬክትሊ አፌክትድ ፖፒሌሽንስ የምንላቸው ዋና የሚፈልጉት ሰላምና ደህንነት እንደሆነ ገልጸዋል። ተጎጂዎች ግጭቶችና ከዚህ ገጠም ቀደም ያጋጠሟቸው ጥሰቶች ያገረሻል በሚሉ የማያቋርጥ ስጋት ውስጥ እየኖሩ እንደሆነ ተናግረዋል ወይም ገልጸዋል። በሁሉም የሀገሪቱ ክፍሎች የሚስተዋሉ ግጭቶች መነሻ ምክንያት ላይ ትኩረት በማድረግ መፍትሄ መቀየስ እንደሚያስፈልግም ተናግረዋል ማለት ነው። ከዛም በኋላ ተጎጂዎች እንፈልጋለን ብለው የነገሩን ማካካሻ ነው። የተፈናቀሉ ሰዎች ወደ ነበሩበት ቦታ እንዲመለሱ ይፈልጋሉ፣ መልሶ ማቋቋም እና ጥሰቶቹ ደግሞ ወደፊት እንዳይደገሙ ዋስትና ይፈልጋሉ ተጎጂዎች። ለዚህ የህብረተሰቡ ፍላጎት መፍትሄ ያመጣል ተብሎ ለታሰበው የሽግግር ፍትህ ታዲያ አምስት የፖሊሲ አማራጮች ቀርበዋል። አቶ አዲ ደቀቦ የሽግግር ፍትህ ፖሊሲ ዝግጅት ከፍተኛ የባለሙያዎች ቡድን አባል ናቸው። በሽግግር ፍትህ ሂደት አነጋጋሪ የሚሆነው የሽግግር ፍትህ ተፈጻሚ ይሁን ከተባለ ከየትኛው ዘመን ጀምሮ የነበሩትን በደሎች፣ ጥሰቶች ነው የምንመለከተው ነው። በዚህ ረገድ አምስት አማራጮችን አቀርበናል። ተጨማሪ አማራጮች ሊታዩ ይችላሉ። አንደኛው አማራጭ ከ1991 ወይም ደግሞ 1983 ዓ ም በፊት የነበሩትን ማካተት ከ1983 በኋላ ካልሆነም ደግሞ 1987 ዓ ም ህገ መንግስቱ ወደ ስራ ከገባበት ጊዜ ጀምሮ ማለት ነው ያሉትን ጉሌ የሰባዊ መብት ጥሰቶችን ማጣራት አራተኛ አማራጭ ተደርጎ የተቀመጠው ዶክተር አብይ አህመድ ስልጣን ላይ ከመጡበት ጊዜ ጀምሮ ያለውን ሁኔታ መመልከት። አምስተኛ አማራጭ አድርገን ያስቀመጥ ነው ህገ መንግስቱ ስራ ላይ ከዋለበት ከ1987 ዓ ም ጀምሮ ያለውን ጥሰቶች መመልከት። ነገር ግን ለእነዚህ ግጭቶች መነሻ እየሆኑ ያሉት በርካታ ትርክቶች መሰረታቸው ይህ ጊዜ በፊትም የነበረ በመሆኑ ምክንያት ወደ ኋላ ለሌሎች ለእርቅና እውነትን ለማፈላለግ ዓላማ ከ1987 ዓ ም በፊት ያሉትንም ጊዜያት ወቅቶች መመልከት የሚለው አምስተኛ አማራጭ ተደርጎ ተቀምጧል ማለት ነው። በቀረቡት የሽግግር ፍትህ ፖሊሲ አማራጮች ላይ ከምክክር መድረኩ ተሳታፊዎች የተለያዩ ሀሳቦችና ጥያቄዎች ተነስተው ውይይትም ተደርጓል። በአማራጮቹ ላይ በቀጣይነት በአገር አቀፍ ደረጃ ምክክሮች ተደርገው በቀጣዩ አመት መጀመሪያ ላይ ፖሊሲው ተዘጋጅቶ ስራ ላይ እንዲውል ስለመታቀዱ በዝግጅቱ ላይ ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲ አባትን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ከመጽሔቱ ርሶች ተከታዩን እናሰማችሁ። እናት ፓርቲ በአዲስ አበባ ከተማ ትላንት እሁድ የካቲት 6 2015 ዓ ም ሊያካሂደው የነበረው ጠቅላላ ጉባኤ በክልከላ ሳቢያ በመስተጓጎሉ ለ3 ሚሊዮን ብር ኪሳራ መዳረጉን ገለጠ። ፓርቲው ከተለያዩ የኢትዮጵያ ክፍሎች የጠራቸውን አባላቱን ጨምሮ ሰባት መቶ ሰዎች መጉላላት ደርሶባቸዋል ብለዋል። ፓርቲው ጠቅላላ ጉባኤውን ለማካሄድ የአዳራሹ ስምምነት ፈጽሞ የነበረው ቅድስተ ስላሴ ዩኒቨርሲቲ ከተባለ ተቋም ጋር እንደነበር ገልጦ በስብሰባው ሰዓት ከበላይ የመጣ ትዕዛዝ ነው በሚል ወደ ውስጥ እንዳይገቡ መከልከላቸውን ተናግረዋል። በጉዳዩ ላይ ከተቋሙ ምላሽ ለማግኘት የተደረገው ጥረት ለጊዜው አልተሳካም። የኢትዮጵያ ብሔራዊ ምርጫ ቦርድ ተወካዮች የፓርቲውን ጉባኤ ለመታዘብ በቦታው እንደነበሩ የገለጹት ኮሚኒኬሽን ቦርዱ ጉዳዩን እየተከታተለ መሆኑን አስታው ታውቋል። መስፍን አራጌን የተከታተለው የእናት ፓርቲ ተጠባባቂ ፕሬዚደንት ዶክተር ሰይፈ ስላሴ አያሌው ፓርቲያቸው ሊያካሄደው የነበረው ጠቅላላ ጉባኤ በመስተጓጎሉ ከፍተኛ የገንዘብ ኪሳራ እንዳደረሰበት ገልጸዋል። ይህንን ሀብት አሰባስበ በሚሊዮን የሚቆጠሩ ብር ፈልገ እንደገና በጣም ኦልሬዲ ዌስት ሊሆነ እዚህ ጋር የወጣ ነው ነገር በሙሉ በዜሮ የተባዛ ነገር ነው። እንደገና ይሄንን ነገር መልሰ አሰባስበ ገንዘብ ፈልገ ኦኬ፣ በጣም ከባድ ነው ፖለቲካ ፓርቲ ፈንድሬዝ ማድረግ ያንን ገንዘብ አፈላልገ ሌላ ጠቅላላ ጉባኤ ማድረግ ራሱ ትልቅ ተግዳሮት የሚፈጥር ነገር ነው። ፓርቲው የካቲት 26 2015 ዓ ም ጠቅላላ ጉባኤውን ለማካሄድ ላወጣው መርሃ ግብር አዳራሽ ለማግኘት የተለያዩ ጥረቶችን ሲያደርግ መቆየቱን ገልጾ መጀመሪያ የመሰብሰቢያ አዳራሻቸውን ፈቅደውላቸው የነበሩት ባህል ሚኒስቴርና ቂርቆስ ክፍለ ከተማ አዳራሾቻቸው ለአስቸኳይ ስብሰባ እንደሚፈለጉ ገልጸው እንደከለከሏቸው ተናግረዋል። በመጨረሻ ቅድስት ስላሴ ዩኒቨርሲቲ የተባለ ተቋም ፈቃደኛ በመሆኑ በኢትዮጵያ የተለያዩ አካባቢዎች ለሚገኙ አባላቱ ለምርጫ ቦርድና ለተጋባዥ እንግዶቹ ጥሪ ማድረጋቸውን ዶክተር ሰይፈ ስላሴ ተናግረዋል። ሆኖም እንደ አማራጭ በተጠቀሙበት የግል ተቋም ስብሰባውን ለማድረግ ከሰባት መቶ በላይ ተጠሪ እንግዶችን ይዘው ሲሄዱ በወቅቱ በኮሌጅ ውስጥ በነበሩ ግለሰብ ከበላይ በመጣ ትእዛዝ አዳራሹ ለስብሰባ ክፍት እንዳልሆነ እንደተገለጸላቸው ገልጸዋል። በቅርበት ያገኘ ነው ቅድስት ስላሴ ዩኒቨርሲቲ አዳራሽ ነበር። የአገልግሎት ፈጸምን። ስለዚህ አዳራሽ አለን። ተከፍሎበታል። ሁሉ ነገር ህጋዊ ነው። ለፖሊስ ኢንፎርምድ መሆኑን እነሱም አውቀዋል። ይህንን አድርገን ወደ የቤታችን ቅዳሜ ማታ ገባን። እሑድ ጠዋት ወደ አዳራሽ ስንሄድ ከመንግስት በመጣ ትዕዛዝ ምንም አይነት ስብሰባ ማድረግ አይቻልም የሚል ቁርጥ ያለው ውሳኔ ነገሩን። ማን አካል የእኛን ስብሰባ እንዳገደ እና እዚህ ስብሰባ ጉባኤ እንዳናከናወን እንዳገደ ግለጹልን አላቸው። ሊገልጹልን አልፈለጉ። መንግስት ከሚለው አካል ወጪ ይሄ አካል ከልክሏችኋል የሚል ነገር ከሌለው ቢያንስ እናንተ እና አዲስ አበባ ከተማ ማስተዳደር ላይ ጉዳያችሁን አቅርባችሁ ችግሩ እንዲፈታ ለማድረግ ያደረጋችሁት ጥረት የለም። ቀኑ እሁድ መሆኑ የራሱ የሆነ ጫና አሳድሯል። እንደዚህ አይነት ችግሮች በሚገጥሙበት ጊዜ ቀጥታ ከነኛ አካላት ጋር ሳይሆን የምንነጋገረው ቢያኖጫ ቦርድ ሰብሳቢ ክብርት ወይዘር ብርቱ ከሚደርሳ ጋር ደወልን። እንደዚህ አይነት ነገር ገጥሞናል። በምስንላቸው በጣም ከፍተኛ ጥረት አድርገዋል። የተለያዩ የጸጥታ አካላት ጋር በስራ ከሚገናኟቸው ጋራ ተገናኝተው ይህንን ችግር ለመፍታት ግን ምንም አይነት በጎ ምላሽ ሳናገኝ ቀርተን ለመጎታት ይችለናል ብሔራዊ ምርጫ ቦርድ ተወካዮች በቦታው ላይ ነበሩ። ዛሬ ለብሔራዊ ምርጫ ቦርድ ደብዳቤን ያስገባል። በምን ምክንያት ማን ጠቅላላ ጉባኤያችን እንዳናካሄድ እንዳገደን፣ በየትኛው ህግ፣ በምን አግባብ ይሄ ሊጠየቅ ይገባል። የኢትዮጵያ ብሔራዊ ምርጫ ቦርድ ተወካዮች የፓርቲውን ጉባኤ ለመታዘብ በቦታው እንደነበሩ የገለጸልን ኮሚኒኬሽን ክፍል ቦርዱ ጉዳዩን እየተከታተሉ መሆኑን አስታውቋል። በሌላ በኩል ጉባኤው ሊካሄድበት ነበር የተባለውን የቅድስተ ስላሴ ዩኒቨርሲቲ አስተዳደር ክፍል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ተጠባባቂ ፕሬዚደንቱ ዶክተር ሰይፈ ስላሴ ዲሞክራሲ አያሌው ድርጊቱ በፓርቲው መተዳደሪያ ደንብም ሆነ በምርጫ አዋጁ መሰረት ህጋዊ ሰውነት የተሰጠው የፖለቲካ ፓርቲ በሶስት ዓመት ውስጥ ጠቅላላ ጉባኤውን ማካሄድ አለበት ከሚለው አስገዳጅ ደንብ ጋር የተቃረነ ነው ይላሉ። በህግ የምንገዛ በህግ የምንተዳደር ፖለቲካ ፓርቲ ናት። እኛን የሚያስተዳድር የምርጫው አዋጅ ነው። የምርጫ አዋጅ ደግሞ አንድ ፖለቲካ ፓርቲ በሶስት ዓመት ውስጥ ጠቅላላ ጉባኤው ማድረግ መቻል አለበት ብሎ በግልጽ ዛጋ ያስቀምጣል። በሶስት ዓመት ውስጥ ልናደርግ ካልቻል ህጋዊ ተጠያቂነት አለብን ማለት ነው። ይህ ወደ እኛ ሊያመጣው ይችላል ማለት ነው። ለምሳሌ እያንዳንዱን ሂደታችንን ከቢያንጻ ቦርድ ጋር በጽሁፍ የተያዘ ነገር ዛጋለ ጉባኤያችን አለማከናወናችን አንደኛ እንደዚህ አይነት ጥያቄ ያስነሳል። ከዚህ በተጨማሪ ፓርቲው የደንብ ማሻሻያዎች ውይይት ተደርጎባቸው የሚጸድቁ አጀንዳዎች ፓርቲውን የሚመሩ የሉዓላዊ ምክር ቤትና ስራ አስፈጻሚዎች ምርጫ ሳይከናወኑ መቅረታቸውን ገልጸዋል። እንዲህ አይነት ክልከላዎች የዴሞክራሲ ስርዓት ልምምድ ላይ ተጽዕኖ ያሳድራል የሚል እምነት አላቸው። ህግ ባለበት አገር እንደዚህ አይነት ህገወጥነትና ስርዓት አልበኝነት ተሰ ህግ አክብሮ የሚኖር ፖለቲካ ፓርቲ ጠቅላላ ጉባኤ ልታካሄድ አልችልም ተብሎ በጥበቃ ሰራተኞች በር ተዘግቶበት ውጭ እንዲሆን ተደርጎ መባሉ እኔ አገሬ ምን ደረጃ ድረስ ዝቅ እንዳለች ምን ደረጃ ድረስ እንደወለደች ማመላከቻ ነው። ፓርቲው ቀደም ሲል የገቡትን ቃል አፍርሰውብኛል ካላቸው ባህል ሚኒስቴርና ቂርቆስ ክፍለ ከተማ ኮሚኒኬሽን ቢሮዎች አስተያየት ለማካተት ያደረግነው ሙከራ ስልኩ ስለማይነሳ ማካተት አልተቻለም። ፓርቲው ጠቅላላ ጉባኤውን አካሄደው ሪፖርቱን ለምርጫ ቦርድ የማቅረብ ግዴታ እንዳለበት የጠቀሰ ሲሆን ተወካዮቹ በቦታው እንደነበሩ ያስታወቀው ምርጫ ቦርድ በጉዳዩ ላይ የሚሰጠንን ዝርዝር ምላሽ ይዘን እንመለሳለን። ለአሜሪካ ድምፅ መስፍን አራጌ። መስፍንን ለዘገባው አመስገኘ። ወደ ዓለም አቀፍ ርዕሰ ጉዳይ ስናልፍ ወደ ጎረቤት ኤርትራ ይወስድናል። የተባበሩት መንግስታት ድርጅት በኤርትራ ይታያል ያለውን የሰብአዊ መብት አያያዝ አስመልክቶ የአገሪቱን መንግስት ከሷል። አሳሳቢነቱ ቀጥሏል፣ መሻሻልም አይታይበትም ሲል በዛሬ ዕለት ይፋ ባደረገው መግለጫ ተችቷል። የኤርትራ መንግስት በበኩሉ ጉዳዩን አስመልክቶ በሰጠው ምላሽ ከጠላትነት አጀንዳቸው የመነጨ ያለውን ድርጊት ቀጥሏል ሲል ጠቅሶ ድርጅቱን ወንጅሏል ሁለቱን መግለጫዎች ያካትተውን አጭር ዘገባ እንግዲ ወልዴ እንደሚከተለው ያቀርበዋል በኤርትራ ያለው የሰብአዊ መብት አያያዝ አሳሳቢ ከመሆኑ በላይ ምንም መሻሻል አያሳይም ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር አስታወቀ ኮሚሽነሩ አያይዞም ማሰቃየት የዘፈቀደ እስር በእስር ላይ የሚገኙ ሰዎች ሰብአዊ አያያዝ ደብዛ መጥፋት ወይም የገቡበት ያለመታወቅ እና እንዲሁም ሐሳብን በነጻነት የመግለጽ የመሰብሰብና በሰላማዊ መንገድ የመሰብሰብ መብቶችን የሚገድቡ እርምጃዎችን ጨምሮ ስር የሰደደ የሰብአዊ መብት ረገጣ መቀጠሉን የሚያረጋግጡ አስተማማኝ መረጃዎች ጽህፈት ቤታችን እየተቀበለ ነው ብሏል። በሺዎች የሚቆጠሩ የፖለቲካና የሕሊና እስረኞች ለአስር ዓመታት ታስረው እንደሚገኙ ሪፖርቶች ይጠቁማሉ። በተጨማሪም በእምነታቸው የተነሳ ሰዎች በተፈቀደ ለእስር መዳረጋቸውና መዋከባቸው እንደቀጠለ ሲሆን፣ በዚህም ሳቢያ በመቶዎች የሚቆጠሩ የሃይማኖት መሪዎችና ተከታዮቻቸው ላይ የሚደርሰው በደል መቀነስ አላሳየም ሲል ወንጅሏል። በዚያች አገር የሚካሄደው የብሔራዊ ውትድርና አገልግሎት ኤርትራውያን አገራቸውን ጥለው የሚሰደዱበት ዋነኛ ምክንያት ነው ያለው ሪፖርት እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ ም መገባደጃ ከ160 ሺህ በላይ ጥገኝነት ጠያቄዎች በኢትዮጵያ ከ130 ሺህ በላይ ስደተኞች ደግሞ በሱዳን መኖራቸውን የመንግስታቱ ድርጅት ከፍተኛው የስደተኞች ኮሚሽነርን ዋቢ በማድረግ ጠቁሟል። ይህም በተለይ ከ18 እስከ 49 ዓመት ባለው ዕድሜ ክልል ውስጥ ካለፉት ዓመታት ከነበረው በመጠኑ መጨመሩን ያሳያል ብሏል። በቅርቡም አንዳንድ አገሮች ኤርትራውያን ጥገኝነት ጥያቄዎችን አስገድደው ወደ አገራቸው በመመለስ ላይ መሆናቸውን የሚጠቁሙ ሪፖርቶች እየወጡ መሆናቸውን አውስቶ ይህም ከስደት ተመላሾችን በአገራቸው ለሚጠብቃቸው ከፍተኛ የሰብዓዊ መብት ጥሰት ያጋልጣል ሲል አስጠንቅቋል። የኤርትራ መንግስት በበኩሉ በሰጠው ምላሽ በተባበሩት መንግስታት ድርጅት የሰብዓዊ መብት ኮሚሽነር 52ኛ ስብሰባ የተገኘው የኤርትራ ልዑካን ቡድን ጉዳዩን አስመልክቶ ያወጣውን መግለጫ የኤርትራ ማስታወቂያ ሚኒስቴር በድረገጹ አስነብቧል። ከአስር ዓመታት በላይ ያስቆጠረው በኤርትራ ላይ የሚፈጸመው የማያባራ ትንኮሳ፣ አሁን ደግሞ ማንም ያልጠየቀውና ሚዛን የጎደለው ትችት የሚሰነዝር ልዩ መርማሪ ቡድን መሰየም ከጠላትነት አጀንዳቸው የመነጨው ድርጊት ቀጥለዋል ሲል ከሷል። መግለጫው አክሎም እንደ እውነቱ ከሆነ ህወሓት በዳር 2020 ጦርነት ከከፈተበት ጊዜ አንስቶ የልዩ መርማሪው ያለፉት ሁለት ዓመታት ዋና ትኩረት ትልቁ ተልእኮውን ለማስፈጸም በተቀመጠለት አጀንዳ መሰረት ኤርትራን መወንጀል ነው ብሏል። እንደሚታወሰው ልዩ መርማሪው ባለፈው ዓመት በወጣው ዘገባ በኤርትራና በሶማሊያ መንግሥታት መካከል በተደረገ የሁለትዮሽ ስምምነት መሰረት በኤርትራ ወታደራዊ ሥልጠና ሲወስዱ የነበሩትን አምስት ሺህ ሶማሊያውያን በሰሜን ኢትዮጵያ ጦርነት አሰማርታለች ሲል ኤርትራን በሐሰት ከሷል ሲል ተችቷል። እንግዲህ ወልዴን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከሰላሳ መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደሆነው ቅንብር እንውሰዳችሁ። ሐኪምዎን ይጠይቁ። የጣፊያ ካንሰርን የሚያክም አዲስ የክትባት ህክምና በሙከራ ላይ ነው። በቅርቡ በፕሮስቴት ካንሰርና ህክምና ዙሪያ ያቀረብናቸውን ተከታታይ ዝግጅቶች የተከታተሉ አብደል ሐኪም የተባሉ አድማጫችን ከዚሁ ከዋሽንግተን ዲሲ አቅራቢያ ለመሆኑ ይህ ብዙ የምንሰማለት በእጅጉም የምንፈራውና ዛሬ ዛሬ ደግሞ ብዙዎችን ሲያጠቃ የምናየው ካንሰር በራሱ ምንድን ነው? ሲሉ ያደረሱንን ጥያቄ ያካተተው የምሽቱ ሐኪሞን ይጠይቁ በአደገኛነቱ የሚታወቀውን ቀደም ብዬ ያስተዋወቅኩትን የጣፊያ ካንሰር የሚያክም አዲስ በሙከራ ላይ ያለ ክትባት ህክምናም ይመለከታል። ሙያዊ ማብራሪያውን የሚሰጡን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የካንሰር ተመራማሪ ሳይንቲስት ፕሮፌሰር ዛኪ ሸሪፍ ናቸው። ፕሮፌሰር ዛኪ በጆርጅታውን ዩኒቨርሲቲም ያስተምራሉ። ወደ መለሳችን ልውሰዳችሁ። ፕሮፌሰር ዛኪ፣ በአመዛኙ ሳይታወቅ ቆይቶ ስር ከሰደደ በኋላ ስለሚደረስበትና ገዳይነቱ ስለከፋው የጣፊያ ካንሰር ትልቅ ተስፋ የሰጠ የሙከራ ህክምና ከመነጋገራችን በፊት አንድ የፕሮግራማችን ተከታታይ እንዲህ ከበሽታዎች ሁሉ የበረታ የሚመስለው ካንሰር ራሱ ምንድን ነው በሚል ያደረሱንን መሰረታዊ ጥያቄ ብናስቀድም። ለመሆኑ ካንሰር ምንድን ነው? እንዴትስ ይፈጠራል? ካንሰር ምንድን ነው? ካንሰር ማለት የራሳችን ህዋስ ወይም የእኛ የራሳችን ሰውነታችን ውስጥ ያለ ህዋስ ወይም ህዋሳት ሲቀየሩ ባህሪያቸውን ሲቀይሩ፣ የሚቀይሩበትን ዋና መቅሻ ምድቃው ዲኤንኤ የሚባለው ዋናው መመሪያውን የሚሰጠው ኒኩሊዮታይድስ ይባላሉ ወይም ሲኮንስ ኒኩሊዮታይድስ ይባላሉ። እነሱ ውስጥ አንዱ እንኳን ኦርደሩ ቢቀየር፣ አንድ ፊደል እንኳን ብትቀየር፣ ሚውቴትድ ይሆናል። ከዛ በኋላ ከዛ ስር የሚወጣው መመሪያ ከዛ ተተርጉሞ ወደ ራኔ ይሁን ወደ ፕሮቲን የሚወጣ ሁሉ ይበላሻል መልካም አሁን በቀጥታ ወደዚህ ተስፋ ወደ አለበት ትልቁ የሳይንስ ግኝት እንለፍ የጣፊያ ካንሰርን ለማከም የሚውል የክትባት መድኃኒት በሙከራ ላይ መሆኑን የሚገልጽ የጤና ሳይንስ ምርምር ዜና ነው ዶክተር ኤሊዛቤት ጃፊና ዶክተር ዳንኤል ሊሺሮ የተባሉ ሁለት ተመራማሪዎች ይህን አዲስ የህክምና ክትባት መስራታቸውን ነው ዜናው የሚያመለክተው ተመሳሳይ ዜናዎችን በተለያዩ የዜና መጽሔቶች ላይ ተመልክቻለሁ የህክምና ክትባት ያልኩት ሌሎች መሰል ለህክምና ተብለው የተሰሩ ክትባቶች ቢኖሩም በአመዛኙ ክትባትን ስናስብ የመከላከያ አገልግሎቱ ነው እና ፈጥኖ የሚመጣልን እስኪ በዚህ በሙከራ ላይ ባለ የክትባት መድኃኒት ምንነት ብንጀምር አደገኛነቱ ለሚታወቀው የጣፊያ ካንሰር ህክምና ነው ፈውስ ተስፋ የተጣለበትና ምንድን ነው የዚህ ክትባት ይዘት በጥናት እስካሁን በሚታወቀው ጥሩ። አሁን እነዚህ ጣፊያ ካንሰር የፓንክራሪ ካንሰር ቫክሲን የሚሉት ሀብክን ሲሆኑ፣ ሌላም ቦታም አለ። ለምሳሌ ሞደርና ራሱ እያወጣ ነው፣ ለስኪን መለኖማ ነው የሚባለው ካንሰር። ዋና ስራቸው ምንድን ነው? ለምሳሌ አንድ ሰውዬ ካንሰር ይኖሩበታል። የጣፊያ ካንሰር መሆኑ ይረጋግጣል፣ ዳያግኖዝ ያደርጉት እና ያውቃሉ። ከዛ በኋላ ባዮፕሲ የሚባል ነገር ይወስዳሉ። ባዮፕሲ ማለት አንድ ፋይን የሆነ ኒድ አለ አስፕሬተር የሚባል እሱን እዛ ካንሰር ባለበት ያው አፍያ ካንሰር በጣም አደገኛል። ለምንድን ነው አደገኛ የሚሆነው? አንደኛ ወዲያውኑ አይገኝም። ብዙ ጊዜ ደግሞ ሲገኝ ሰውዬው ሲያመውና ስቴጅ ፎር የሚባለው ወይ ተርሚናል ስቴጅ ሲደርስ ነው። እና ለዚህ ነው ለሱ መድኃኒት ቫክሲን ከተገኘ ለማንኛውም ሶሊድ ካንሰር ነው የሚባሉት በጣም ጣጣፊ ሁኔታ ማግኘት ይቻላል። እና ይሄ ሰውዬ በዛ ፋይን ኒድል አስፕሬቶር በሚባለው በአብሲ ሲያደርጉ ጣፊያ ውስጥ ያለውን ካንሰር ወይም ቱመር ከዛ ናሙና ወስደው ያኛውን ናሙና ወደ ውጭ ይልኩታል። የሚልኩት ወደ ሲኮንሲንግ ላብ ይባላል። ይሄ ኔክስት ጀኔሬሽን ሲኮንሲንግ የሚባሉ ትልቅ መሳሪያ አላቸው። ሲኮንሲንግ ማለት ቅድም የጠቀስኳቸው ፊደሎች እያንዳንዱ ዲኤንኤ ወይም ከዛ የሚከተለው አርኤንኤ ፊደሎች አሉ እነዚህ ፊደሎቹ ለሁሉም ሰው አንድ አይነት ናቸው። ፊደሎቹ የተለያዩ በጣም ጥቃቅን የሆኑ ቦታዎች ልዩነት ይኖራል። ግን ካንሰር ሲሆን ያ በጣም አንኳር የሆነ ቦታ ተነክቷል ማለት ነው እና እሱን ፊደሎቹ መቀየራቸውን በሲኮንሲን ብቻ ነው የሚታወቀው። ያችን ናሙን አሁን የሚልኩበት ቦታ ትልቅ መሳሪያ ውስጥ ያስገቡትና ኔክስት ጀኔሬሽን ሲኮንሲን የሚባላል። በዛ አንጻር ነው ከዋናው ከሚታወቀው ደህና ከሆነው ዲ ኤን ኤ ምን ያህል ልዩነት አለ ወደ ካንሰርነት መቀየሩን ጠባዩ መቀየሩን ያሳያቸዋል። ምርመራው አዎ፣ አንደኛ የካንሰር ናሙና ነው የተወሰደው አይደለ? ደግሞ ምንም ያልተበከለ ቦታውንም ለአንዳንድ ጊዜ ለማወዳደር የወስዱ ይሆናል። ከሰውዬው ከራሱ አጄሰንት ኖርማል ይባላል እና በዛ አንጻር እሱ ይልካሉ። ያ ትልቁ መሳሪያ ሲኮንሰር ያለው ኮምፓኒ እሱን ናሙና ወስዶ ሁለቱንም መተርጎም ይችላል። ባት በፊደላቸው የትኛው ቦታ ነው ለውጥ ያለው? ካንሰር የያዘው ቦታ ምን ያ ቦታ ነው ለውጥ ያመጣው? እንግዲህ እነዚህ ኒዮ አንተጅን ይባላሉ። ኒዮ አንተጅን ማለት ካንሰሩ ራሱን ለመደበቅና በሰውነታችን መከላከያ እንዳይጋለጥ ራሱን ለመደበቅ ኒዮ አንተጅን አዲስ ነገር ያወጣል። ያኛው የሚያወጣውን እኛ ኢሚን ሲስተም፣ ለምሳሌ ኢሚን ሲስተም ስንል አንቲቦዲዎች የሚባሉ አሉ። ቲሴል ሴልን ይባላል ዋናው ቲሴሉ ይሄ ግና ያደርገው እውቅና የለውም። ምክንያቱም ይሄ ካንሰሩ የሚያወጣው ኒ አንተጅን አንተጅን ስንም ለሰውነታችን መከላከያውን የሚያነቃውና እንዲዋጋ ወይም እንዲቀሰቀስ የሚያደርገው አንተጅን ይባላል። ይሄ ከውጭ የሚመጣው ሞለኪል ወይም የኦርጋኒዝም ይሁን የቫይረስ ይሁን የካንሰር ይሁን የራሱ አንተጅን አለው እና እሱ ነው እልስጥ የሚያደርገው። ኢሚን ሲስተማችን የሚቀሰቅሰው እሱ ነው እና አሁን የመጣው ካንሰር ያለበት የጣፊያ ቱመር ካንሰር ሴሏ የራሷ አንተጂን አላት። እሱ አንተጂን ኒዮ አንተጂን ይባላል ወይም ኒዮ ኤፒቶፕ ይባላል። እሷ ላይ ነው አንቲቦዲያችን መከላከያችን ሄዶ የሚጣበቀው እሷን ነው ይዟት በኋላ መጨረሻ ሚና ወይም ኒትራላይዝ የሚያደርግ አሁን ይሄ ሲኮንስ ሲያደርጉት የቱመሩን እነዚህ አዳአዲስ የሆኑ ቦታዎችን አይተው አሀ እነዚህ ሚዩቴት በመሆናቸው ወይም በመቀየራቸው ነው ይሄ ሴል ወይም ይሄ ህዋስ ወደ ካንሰር የተቀየረው ተብሎ ምን ያደርጋሉ? እሱን ይዘው እንደገና ወደ ዋናው ክሊኒኩ ይመልሱታል። ክሊኒኩ ውስጥ እንግዲህ አርቲፊሻል ሲንተሳይዝ ያደርጋሉ። መሰንጀራ መሰንጀራን ይሁን ሲንተሳይዝ ሲያደርጉት፣ ሲንተሳይዝ ማድረግ እንደገና ያችን የተቀየረችውን ፊደል ልክ እንዳለች ኮፒ እንደማድረግ ነው። ግን ኮፒ ሲያደርጉት በሰውነታችን ውስጥ አይደለም ከሰውነታችን ውጭ ነው፣ በመሳሪያ ቶሎ ብለው ይህንን ሲንተሳይዝ ማድረግ የሚችሉ እሱን ካደረጉ በኋላ አሁን ምንድን ነው ያገኙት ማለት ነው። ይቺ ያቀድም ከካንሰር ሴል ያወጡትን ናሙና ቀየረችበት ቦታ አወቁ። የት ይሳነዋል? ይህ መከላከያ ስርዓታችን ሰውነትን የሚጎዳ የበሽታ አይነት መሆኑን አሊያም በሽታ አምጪ ሕዋሳት መሆናቸውን መለየት አይችልም። ሴላችን፣ ምክንያቱም በአድቫንስ ስቴጅ ስላለ በጣም በተራቀቀ ሁኔታ ነው እንግዲህ ይሄ ነገር የተስፋፋው ካንሰሩ ወይም አትሊስት ስቴጁ በጣም ተለቅ ያለ ቦታ ሆኗል። በዛን ጊዜ የሚያመጣውን ግዴታ በናሙናው አብቅተው ከዛ በኋላ ልከው ሲኮንሱን አድርገው መልሰው በስንተቤት መንገድ ያስገቡታል ሰውነታችን ውስጥ በዛን ጊዜ ነው ይነቃል ወይም ይቀሰቀሳል ወይ ያውቀዋል። እና አሁን ካወቀው መጥቶ ሊያጠፋው ይችላል። በፓንክሪያቲክ ካንሰር ብቻ በዛ በጣፊያ ብቻ ሳይሆን አንዳንድ ጊዜ ሜታስተሳይዝ ካደረገ ከተሰራጨጀመረበት ወ ከተሰራጨ በተሰራጨበትን ቦታ ሁሉ ይሄ አዲሱ ሲንቴቲክ ሜዲሲን ወይም መሴንጀርያ ቫክሲን ያለበት ቦታ ሁሉ ኒውትራላይዝ ያደርገዋል ነው እንግዲህ ዋና ሃይፖተሲስ ይሄ ነው እንግዲህ ዋናው ስራው 안녕 አድማጭ ተመልካቾቻችን ከፕሮፌሰር ዛኪ ሸሪፍ ጋር ያደረግነው ቆይታ ዘለግ ያለ ነው። ሙሉ ቃለምልሳችንን በድረ ገጻችንና በማኅበራዊ ገጾቻችን ላይ እናኖራለን። ለአሁኑ ታዲያ ሙያዊ ማብራሪያ የሰጡንን የዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ የካንሰር ተመራማሪ ሳይንቲስቱን ፕሮፌሰር ዛኪ ሸሪፍን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ወደ ሁለተኛው ሳምንታዊ ቅንብር ነው የምንሻገረው። አፍሪቃ ነክ ርዕሶች ነው። በሰሜን ኢትዮጵያ ለሁለት ዓመታት በተደረገው ጦርነት ወቅት የጦር ወንጀልና ሌሎች ሰቆቃዎች ስለመፈጸማቸው እንዲመረምር የተመደበው ዓለም አቀፍ ገለልተኛ ምርማሪ ቡድን ስራውን እንዲያቋርጥ የኢትዮጵያ መጠየቋን ባለፈው ሳምንት አንድ ሪፖርት ይፋ አድርጓል። በሮይተርስ የወጣው ይህ ሪፖርት ምርማሪ ኮሚሽኑ ስራ ለማስቆም ወይም የምርማሪ ኮሚሽኑን ስራ ለማስቆም ያላትን አቋም መንግስታት እንዲደግፉ ኢትዮጵያ በማግባባት ላይ ነችም ብሏል። የናይጄሪያ ስራ ላይ ያዋለችው አዲስ የብር ኖት ስርጭት ኢ ህገ መንግስታዊ ነው በሚል የአገሪቱ ጠቅላይ ፍርድ ቤት አሮጌው ብር እስከያዝነው የፈረንጆች ዓመት መጨረሻ ድረስ ስራ ላይ እንዲቆይ ሲል አዘዋል። እስር ላይ የሚገኘው የደቡብ ሱዳኑ የመብት ተሟጋች እንዲለቀቅ አንድ አፍሪካዊ የጠበቆች ቡድን ጥሪ አድርጓል። ሞሪስ ማቢዮር ባለፈው ወር በኬንያ መዲና ናይሮቢ በጸጥታ ኃይሎች የተያዘ ሲሆን ቤተሰቡ እንደሚለው ለደቡብ ሱዳን ተላልፎ ተሰጥቷል። አድማጮች፣ አሁን የአጠቃላይ የነኝን የአፍሪቃ ነክ ርዕሶች እንግድ ወልዴ እንዲህ አሰናድቷቸዋል። በሰሜን ኢትዮጵያ ለሁለት ዓመታት በተደረገው ጦርነት ወቅት የጦር ወንጀልና ሌሎች ሰቆቃዎች ስለመፈጸማቸው እንዲመረምር የተመደበው ዓለም አቀፍ ገለልተኛ መርማሪ ቡድን ስራውን እንዲያቋርጥ ኢትዮጵያ መጠየቋን ባለፈው ሳምንት አንድ ሪፖርት ይፋ አድርጓል። በሮይተርስ የወጣው ሪፖርት የመርማሪ ኮሚሽኑን ሥራ ለማስቆም ያላትን አቋም መንግስታት እንዲደግፉ ኢትዮጵያ በማግባባት ላይ መሆኗን አመልክቷል። የጦር ወንጀልን የሚመረምረው የገለልተኛ መርማሪዎቹ ሥራ የሚቋረጥ ከሆነ የመብት ጥሰት የተፈጸመባቸው ሰለባዎች ፍትሕ እንዳያገኙ ያደርጋል፣ የተመድንም ተአማኒነት ያሳጣል ሲሉ የሰብዓዊ መብት ድርጅቶች ድምፃቸውን አሰምተዋል። ገለልተኛ መርማሪ ቡድኑ ሥራውን እንዲያቋርጥ የሚጠይቀውን የኢትዮጵያ አቋም በመቃወም የተመድ የሰብአዊ መብቶች ምክር ቤት ኢትዮጵያ የምታቀርበውን ሐሳብ ውድቅ እንዲያደርግ 63 የሚሆኑ ዓለም አቀፍ የሲቪልና ሰብዓዊ መብት ድርጅቶች ጠይቀዋል። ድርጅቶቹ በጋራ የጻፉት ደብዳቤ በሂውማን ራይትስ ዎች ድረገጽ ላይ ተለቋል። ደብዳቤውን ከፈረሙት አንዱ የሆነው አምነስቲ ኢንተርናሽናል የኮሚሽኑን ሥራ ማቋረጥ ወደፊት ትልቅ ችግር የሚፈጥር ነው ብሏል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ ኃላፊ የሆኑት ሱዓድ ኑር እንደሚሉት ሙከራው የሚጠቅመው በኢትዮጵያ ያለውንና ስር የሰደደውን ከሕግ ተጠያቂነት የማምለጥ ባህል ነው ብለዋል። ከፍተኛ የሰብአዊ መብት ጥሰት የተፈጸመባቸው ሰለባዎች ፍትህ እንዳያገኙ ያደርጋል። ይህም ከፍተኛ ጥሰት በተፈጸመበት ግጭት ውስጥ የተፈጸመ ፆታዊ ጥቃትን ይጨምራል። የመርማሪ ኮሚሽኑ የተቋቋመው በኢትዮጵያ መንግሥትና በትግራይ ኃይሎች መካከል ጦርነቱ በተጀመረ በአመቱ ነበር። የመብት ተሟጋች ቡድኖች ሁለቱም ወገኖች ሰቆቃ፣ ጅምላ ግድያ፣ ያለ ፍርድ ማሰርና አስገድዶ መድፈር የመሰሉ ወንጀሎችን ፈጽመዋል ሲሉ ይከሳሉ። የኢትዮጵያ መንግሥት ከጅምሩም የኮሚሽኑን ምርመራ የተቃወመ ሲሆን ከዓመት በፊት ለኮሚሽኑ የሚመደበው በጀት እንዲቆም ሞክሮ በቂ ድምፅ ሳያገኝ ቀርቷል። ኮሚሽኑ የሚያደርገው ምርመራ ከመጠናቀቁ ስድስት ወር በፊት እንዲቆም ኢትዮጵያ የመፍትሄ ሐሳብ ልታቀርብ ነው ሲሉ ዲፕሎማቶች ባለፈው ሳምንት ለሮይተርስ ዜና ወኪል ገልጸዋል። የኢትዮጵያ መንግስት ለሮይተርስ ሪፖርት ቀጥተኛ መልስ ባይሰጥም ከሶስት ሳምንት በፊት በተደረገው የአፍሪካ ህብረት ጉባኤ ላይ ግን የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ሐሳቡን የሚያረጋግጥ ንግግር አድርገዋል። መርማሪ ኮሚሽኑ በአፍሪካ ህብረት መሪነት የሚደረገውን የሰላም ሂደትና የሰላም ስምምነቱን ተግባራዊነት በአሉታዊ ትርክት የሚበክል ነው ብሔራዊ ተቋማት የሚያደርጉትን ጥረትም ያዳክማል። የምክትል ጠቅላይ ሚኒስትር ደመቀ መኮንን ንግግር በጽሑፍ ለአንዳንድ መገናኛ ብዙኃን የተሰራጨ ሲሆን ኢትዮጵያ የኮሚሽኑ ሥራ እንዲቋረጥ የውሳኔ ሐሳብ ማዘጋጀቷንና በአሁኑ ወቅት እየተካሄደ ላለው የተመድ የሰብአዊ ምክር ቤት ዓመታዊ ስብሰባ ላይ እንደሚቀርብ ያትታል። የአፍሪካ ህብረትም የውሳኔ ሐሳቡን እንዲደግፍ ጥሪ ያደርጋል። በጽሑፉ የተቀመጠውን ይህን ሐሳብ ግን ምክትል ጠቅላይ ሚኒስትር ደመቀ መኮንን በንግግራቸው ወቅት አላሰሙትም። መጥፎ ምሳሌ የሚሆን ነው በሚል ኢትዮጵያ ግፊቷን እንድታቆም ለማግባባት ምዕራባውያን ዲፕሎማቶች ጥረት በማድረግ ላይ መሆናቸውን የሮይተርስ ሪፖርት አመልክቷል። በአፍሪካ ህብረት ጉባኤ ላይ በነበረ ጋዜጣዊ መግለጫ ላይ የተመድ ዋና ጸሐፊ አንቶኒዮ ጉቴሬስ በምክትል የውጭ ጉዳይ ሚኒስትር ደመቀ መኮንን ንግግር ላይ ምን አስተያየት እንዳላቸው በቪኦኤ ተጠይቀው ነበር። እኔ መመስከር የሚችለው አንድ ነገር የተባበሩት መንግስታት ድርጅት የሰብአዊ ሥራ ከሰላም ሂደት ጋር የሚስማማ ስራ መሆኑን ነው። በአስር ሺዎች ምናልባትም በአንዳንዶች ግምት በመቶ ሺዎች ሕይወት የቀጠፈውን ጦርነት የአፍሪካ ኅብረት ባለፈው ጥቅምት በሰላም እንዲጓጭ አድርጓል። ስዋድ ኑር እንደሚሉት ግን ሰላም እንዲሰፍን ከተፈለገ ፍትሕና ተጠያቂነት መኖር አለበት። ሁለቱም ወገኖች ከፍተኛ የመብት ጥሰት ፈጽመዋል። መንግሥት ደግሞ ረሃብን እንደ ጦር መሣሪያ ተጠቅመዋል የሚለውንና ባለፈው መስከረም የወጣውን የኮሚሽኑ ሪፖርት የኢትዮጵያ መንግሥት ውድቅ አድርጓል። ከኢትዮጵያ ወደ ናይጄሪያ ስንሻገር አድማጮች፣ ናይጄሪያ ሥራ ላይ የዋለችው አዲስ የብር ኖት ስርጭት ይህ ሕገ መንግሥታዊ ነው በሚል የአገሪቱ ጠቅላይ ፍርድ ቤት አሮጌው ብር እስከ ያዝነው የፈረንጆች ዓመት መጨረሻ ድረስ ሥራ ላይ እንዲቆይ አዟል። የጠቅላይ ፍርድ ቤቱ ያለፈው አርብ ውሳኔ የመጣው 16 የሚሆኑ አገረ ገዢዎች አሮጌዎቹ የ200፣ 500ና 1000 ብር ኖቶች ግልጋሎት ላይ እንዲቆዩ ከጠየቁ በኋላ ነው። መንግሥት ለብር ለውጡ የሰጠው ጊዜ 6 ወር ብቻ ነበር። መንግሥት የ500ና 1000 ኖቶችን እንዲቀይር ያደረገው ወንጀልንና ጠለፋን እንዲሁም አስመስሎ ማተምን ለማስቀረት በተጨማሪም በዝውውር ውስጥ ያለውን ትርፍ ጥሬ ገንዘብ ለመቀነስ መሆኑን ይናገራል። ኔክስት የር በተባለው ተቋም የኢኮኖሚ ባለሙያ የሆኑት ንዱ ንዎ ኮሎ መንግሥት የጠቅላይ ፍርድ ቤቱን ትዕዛዝ ይቀበላል የሚል ተስፋ የለኝም ይላሉ። ስራ አስፈጻሚው ጠቅላይ ፍርድ ቤቱ የሚለውን ሰምተናል ሊል ይችላል፣ የተባለውንም እንፈጽማለን ሊል ይችላል። የሚፈጅባቸውን ጊዜ ከወሰዱ በኋላ ማን ነው ፍርድ ቤት አቁሞ የተባላችሁትን አላደረጋችሁም በተግባር ወደ መተርጎም አልገባችሁም የሚላቸው? መንግስት ያስቀመጠውን የጊዜ ገደብ ጠቅላይ ፍርድ ቤቱ ሲሽር ፕሬዚደንት ቡሃሪ ትዕዛዙን አልተቀበሉም ነበር። ፍርድ ቤቱ የፈላጭ ቆራጭነት ምልክት ነው ብሏቸው ነበር። ወደ ደቡብ ሱዳን ስንሻገር ደግሞ በእስር ላይ የሚገኘው የደቡብ ሱዳን የመብት ተሟጋች እንዲለቀቅ አንድ አፍሪካዊ የጠበቆች ቡድን ጥሪ አድርጓል። ሞሪስ ማቢዮር ባለፈው ወር በኬንያ መዲና ናይሮቢ በጸጥታ ኃይሎች የተያዘ ሲሆን ቤተሰቡ እንደሚለው ለደቡብ ሱዳን ተላልፎ ተሰጥቷል። የኬንያም ሆነ የደቡብ ሱዳን ባለሥልጣናት በመብት ተሟጓቹ መያዝ ጉዳይ ላይ አስተያየት አይሰጡም። በመሆኑም የደኅንነቱ ሁኔታ አሳሳቢ ሆኗል። የፓን አፍሪካ ጠበቆች ኅብረት በኬንያና በዶሮ አፍሪካ መንግሥታት ላይ በሞሪስ ማቢዮር መጥፋት ጉዳይ ላይ ክስ አቅርቧል። የአግሮቱ ዋና ሥራ አስፈጻሚ ዶናልድ ደያ ለቪኦኤ እንደተናገሩት ክሱ የቀረበው የስደተኞችን ጉዳይ ለሚያየው ለምስራቅ አፍሪካ ፍርድ ቤት ነው። በጥምር መንግሥት ውስጥ ያሉ ነባር ባለሥልጣናት ከፍተኛ ሙስና አለ በማለት እየለቀቁ ነው። አሁን ጉዳዩን ምጸት የሚያደርገው ምንድን ነው? በመንግሥት ውስጥ ካሉት አንድም የተያዘ ሰው የለም። አንድም ሰው በሙስና ምክንያት ወደ ፍርድ ቤት የቀረበ የለም ወይም ወደ ዘብጥያ የወረደ የለም። የአገር ውስጥና ዓለም አቀፍ የመብት ቡድኖች ጉዳዩን ሲያወግዙ፣ ኬንያ የተመድንና የአፍሪካ ኅብረትን የስደተኞች መብት ጥሳለች ሲሉ ይከሳሉ። በደቡብ ሱዳን የጸጥታ ኃይሎች ጥበቃ ስር ያለው ሰማያዊው ቤት ተብሎ የሚጠራው ቦታ የመንግሥት ነቃፊዎች የሚታገቱበት የሚሰቃዩበትና የሚጠፉበት ቦታ እንደሆነ የመብት ተሟጋቾች ይናገራሉ። የሞሪስ ማቢዮር ቤተሰቦችም የመብት ተሟጓቹ በሰማያዊው ቤት እንደተያዘ ያምናሉ። እና ክብራን አድማጭ ተመልካቾቻችን፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ለአፍሪቃ ነክሶች እንግዱን መልክ አመስግኜ ለሳምንቱ የስፖርት ዜናዎች ደግሞ ወደ ኬኔዲ አባት እንሻገራለን። ትናንት፣ እሁድ የካቲት 26 በተካሄደው የቶኪዮ ማራቶን በወንዶች ምድብ እርስ በርስ ብርቱ ፉክክር ያደረጉት ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቀዋል። ውድድሩን ሁለት ሰዓት ከ05 ደቂቃ ከ22 ሰከንድ ያጠናቀቀው አትሌት ዴሶ ገልሚሳ አንደኛ ሲወጣ በማይክሮ ሰከንዶች ብቻ ተቀድሞ በእኩል ሁለት ሰዓት ከ05 ደቂቃ ከ22 ሰከንድ ያጠናቀቀው አትሌት መሐመድ ኢሳ ሁለተኛ ወጥቷል። ከሁለቱ አትሌቶች በሶስት ሰከንድ ብቻ ዘግይቶ የገባው ሌላኛው ኢትዮጵያዊ አትሌት ጸጋዬ ጌታቸው ደግሞ የሶስተኝነቱን ደረጃ ይዞ አጠናቋል። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው በዚህ ውድድር በሴቶች ምድብ ደግሞ ኢትዮጵያውያኑ አትሌቶች ፀሐይ ገመችው፣ እሸቴ በከሬና ወርቅነሽ ኢዴሳ በቅደም ተከተል ከሁለተኛ እስከ አራተኛ ያለውን ደረጃ ይዘው ሲያጠናቅቁ ውድድሩን አንደኛ በመውጣት ያሸነፈችው ኬንያዊቷ ሮዝመሪ ዋንጂሩ መሆኗን የዓለም አትሌቲክስ መረጃ ያመለክታል። አጓጊ ሆኖ በቀጠለው የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ አሳፋሪ ሽንፈት ተከናንበዋል። በድራማዊ ክስተቶች በታጀቡት ያለፉት ሁለት ቀናት የሊጉ ግጥሚያዎች ከቅርብ ሳምንታት ወዲህ ወደ አቋሙ በመመለስ ተከታታይ ድል ማስመዝገብ የጀመረው ሊቨርፑል ትናንት በአንፊልድ ማንቸስተር ዩናይትድን አስተናግዶ ሰባት ለዜሮ በሆነ ሰፊ ልዩነት አሸንፏል። በሜዳው ላይ ፍጹም የበላይነት የነበረው ሊቨርፑል ኢላማቸውን ከጠበቁ ስምንት ሙከራዎች ከአንዱ በስተቀር ሰባቱን ወደ ግብ መቀየር ችሏል። በኤሪክ ቴን ሀግ ህዳሴ ላይ የሚገኘው ዩናይትድ የካራባኦ ዋንጫን በማንሳት የታድሶውን ጉዞ ስኬታማነት ባሳየ በሳምንቱ የገጠመው አሳፋሪ ሽንፈት አነጋጋሪ ሆኗል። ዩናይትድ ከዚህ ቀደም እንደ አውሮፓውያኑ በ1931 በወልቨርሃምፕተን ወንደረርስ የ7 ለ0 ሽንፈት ከደረሰበት ከ92 ዓመታት በኋላ ነው ተመሳሳይ ሽንፈት በአንፊልድ የተጎነጨው። ውጤቱን ተከትሎ ሊቨርፑል ለቀጣዩ የሻምፒዮንስ ሊግ ቦታ የሚያደርገውን ግስጋሴ በማጠናከር በ42 ነጥብ አምስተኛ ደረጃ ላይ ሲቀ ሲቀመጥ ዩናይትድ በ49 ነጥብ ባለበት ሶስተኛ ደረጃ ላይ ነው። የሊጉ መሪ አርሰናል ደግሞ በ97ኛው ደቂቃ ላይ ኔልሰን ባስቆጠራት ግብ 2ለ0 ከመመራት ተነስቶ ቦርማውዝን 3 ለ2 አሸንፏል። የባከነ ተብሎ ከተጨመረው 6 ደቂቃ በኋላ በ7ተኛው ደቂቃ ላይ በተቆጠረችው ግብ የተገኘውን ድል ተከትሎ የኤምሬትስ ስታዲየም ታይቶ የማይታወቅ በተባለ የደስታ ስሜት ተውጦ ተስተውሏል። ውጤቱን ተከትሎ አርሰናል የመሪነቱን ነጥብ ወደ አምስት ከፍ አድርጎ ሊጉን በ 53 ነጥብ ሲመራ ኒውካስል ዩናይትድን ሁለት ለዜሮ የረታው ማንቸስተር ሲቲ በ58 ነጥብ ይከተላል በሌሎች የሊጉ ጨዋታዎች በደካማ አቋም ላይ የሚገኘው ቼልሲ ሊድስ ዩናይትድን አንድ ለዜሮ ማሸነፍ ችሏል ይህም ባለፉት አምስት ጨዋታዎች ሁለት ጊዜ ብቻ ባሸነፈው አሰልጣኝ ግራሃም ፖተር ላይ ያለውን ጫና በመጠኑም ቢሆን ያቀለለ ሆኗል ቼልሲ በሊጉ አስረኛ ደረጃ ላይ ይገኛል አራተኛ ደረጃ ላይ የሚገኘው ቶተናም ደግሞ በወልቨስ አንድ ለዜሮ ተሸንፏል የካታሩ የዓለም ዋንጫ ኮከብ ተጫዋች ሊዮኔል ሜሲ የፊፋ የ2022 ምርጥ ተጫዋች ተብሎ ተሸልመዋል። አርጀንቲናዊው ኮከብ የክለብ አጋሩን ኪሊያን ምባፔና የባሎንዶር አሸናፊውን ካሪም ቤንዜማን በመብለጥ ነው የአመቱ ምርጥ ተጫዋችነት ክብርን የተቀዳጀው። የዛሬ ሳምንት በፓሪስ በተካሄደው የሽልማት ስነስርዓት ለሁለተኛ ጊዜ የፊፋ የአመቱ ምርጥ ተጫዋችነት ሽልማትን የወሰደው ሜሲ አስደናቂ አመት ነበር፣ ይህን ሽልማት ማግኘቴ ለእኔ ትልቅ ክብር ነው ያለ ሲሆን ለዚህ ክብር አብቅተው ይገኛል ያላቸውን የአርጀንቲና ብሔራዊ ቡድንና የፒኤስጂ የቡድን አጋሮቹን አመስግኗል። በካታሩ የዓለም ዋንጫ ሀገሩን በአምበልነት እየመራ ለዋንጫ ያበቃው ሊዮኔል ሜሲ በ2021/22 የውድድር ዘመን በ49 ጨዋታዎች 27 ግቦችን ማስቆጠር ችሏል። ስፔናዊቷ የባርሴሎና አማካይ አሌክሲያ ፑቴላስ ደግሞ የፊፋ የአመቱ ምርጥ ሴት ተጫዋች ተብላ ተሸልማለች። በምርጥ ወንድ ግብ ጠባቂ ዘርፍ አርጀንቲናዊው ኤሚሊያኖ ማርቲኔዝ አሸናፊ ሲሆን፣ በሴቶች ደግሞ የ የእንግሊዝና የማንቸስተር ዩናይትድ ግብ ጠባቂዋ ማሪ ኤርፔስ አሸንፋለች። አርጀንቲናን የዓለም ዋንጫ ሻምፒዮን ያደረገው ሊዮኔል ስካሎኒ የዓመቱ ምርጥ ወንድ አሰልጣኝ ተብሎ ተሸልሟል። ኮከብ ሴት አሰልጣኝ የሆነችው ደግሞ የእንግሊዝ ሴቶች ብሔራዊ ቡድን አሰልጣኟ ሳሪና ዊግማን ናት። የ2022 ምርጥ የእግር ኳስ ደጋፊዎች ሽልማትን የዓለም ዋንጫ ሻምፒዮኑ የአርጀንቲና ብሔራዊ ቡድን ደጋፊዎች ወስደዋል። በመጨረሻም የሞሮኮና ና የፒኤስጂ ኮከቡ አሽራፍ ሀኪሚ የአስገድዶ መድፈር ክስ ቀረበበት። አገሩ ሞሮኮ አራተኛ ሆና ባጠናቀቀችበት የካታሩ የዓለም ዋንጫ ላይ ቁልፍ ሚና የነበረው የፓሪስ ሴን ዠርሜኑ ተከላካይ አሽራፍ ሀኪሚ የአስገድዶ መድፈር ክስ ቀርቦበት በፈረንሳይ የወንጀል ምርመራ እየተደረገበት መሆኑን አቃቤ ሕጎች አረጋግጠዋል። የ24 ዓመቱ ሀኪሚ የእድሜ ኩያው በሆነች አንዲት ሴት ክስ ከቀረበበት በኋላ ነው በክሱ ዙሪያ ምርመራ መጀመሩን አቃቤ ሕግ ያስታው ውልደቱ ውልደቱ በስፔን ማድሪድ የሆነው የሐኪሚ ጠበቃ በበኩሉ በተጫዋቹ ላይ የቀረበው የአስገድዶ መድፈር ውንጀላ ሐሰት ነው ሲል ገልጿል። በዓለም ዋንጫ አራተኛ ሆና በማጠናቀቅ የመጀመሪያዋ የአፍሪካ ሀገር የሆነችው የሞሮኮ ቡድን ቁልፍ ተጫዋች የነበረው ሐኪሚ ሰኞ ዕለት በፓሪስ በተካሄደው የፊፋ የአመቱ ምርጦች የሽልማት ስነ ስርዓት ላይ የአመቱ ምርጥ የዓለም ቡድን ውስጥ ተካቷል። ተጫዋቹ አሁን የጾታዊ ጥቃት ክስ የተመሰረተበት ቢሆንም በፈረንሳይ ህግ ክስ ስ ተመሰረተ ማለት ጉዳዩ የግድ ወደ ፍርድ ቤት ይሄዳል ማለት አይደለም። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ፣ ኬኔዲ አባተ፣ አዲስ አበባ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሶማሊያ ከዚህ በፊት ባልታየ እና በተራዘመ ድርቅ ስትሰቃይ ቆይታለች ሲል የዛሬው ርዕስ አንቀጽ ይንደረደራል። አምስት የዝናብ ወቅቶች ደርቀው አልፈዋል። ስድስተኛው እየመጣ ነው። በዚህ ምክንያት በመላ አገሪቱ ረሃብ ተስፋፍቷል። አልሸባብ የሚያደርሳቸውን የመሳሰሉ ግጭቶች፣ እንዲሁም ከዓለም ከፍተኛ ምግብ ላኪዎች ውስጥ አንዷ በሆነችው ዩክሬን የሚካሄደው ጦርነት ሁኔታውን እንዲባባስ አድርገዋል ካለ በኋላ ርዕስ አንቀጹ ቀድሞውንም ከባድ የነበረውን ሁኔታ ይበልጡን ያባባሰው ደግሞ የኮቪድ ወረርሽኝ የፈጠረው የአቅርቦት ሰንሰለት ችግር ነው ሲል አክሏል። በሶማሊያው ያለው የሰብአዊ ሁኔታ በክብደቱ በአሁኑ ወቅት በዓለም ካሉ አሳሳቢ ከሆኑ ከማናቸውም ሰብአዊ ሁኔታዎች እኩል ነው ብለዋል። በተመድ የአሜሪካ ቋሚ መልእክተኛ ሊንዳ ቶማስ ግሪንፊልድ፣ ኮቪድ፣ ግጭትና የአየር ንብረት ለውጥ በአንድነት ሆነው ያንን መስማት የማንፈልገውን ቃል ረሃብን ወደ ሶማሊያ አምጥተዋል ሲሉ አክለዋል። ግሪንፊልድ አያይዘውም ረሃብ የዓለም አቀፉ ማህበረሰብ ከፍተኛ ውድቀት ነው፣ ምግብ በተትረፈረፈበት ዓለም አንድ ማህበረሰብ እንዳለ በረሃብ ሊሞት አይገባውም ማለታቸውን ርዕሰ አንቀጹ አመልክቷል። ትክክለኛው ቁጥር ባይታወቅም በአስር ሺዎች የሚቆጠሩ ሶማሊያውያን በረሃብ እንደሞቱ ይገመታል ሲል ይቀጥላል ርዕሰ አንቀጹ። የተመድ የህፃናት መርጃ ዩኒሴፍ በበኩሉ ከአምስት ዓመት በታች ዕድሜ ያላቸው ከግማሽ ሚሊዮን በላይ የሶማሊያ ህጻናት ከፍተኛ በሆነ የተመጣጠነ ምግብ እጥረት እየተሰቃዩ ነው። የእርሻ መሬቶች ጾማቸውን ሲያድሩ በሚሊዮን የሚቆጠሩ ከብቶች አልቀዋል፣ ይህም ተጨማሪ ጫና ፈጥሯል ማለቱን ርዕሰ አንቀጹ ጠቅሷል። እንደ አውሮፓውያን አቆጣጠር ካለፈው ዓመት ጀምሮ ዩናይትድ ስቴትስ ከሁለት ነጥብ አምስት ቢሊዮን ዶላር በላይ የሚገመት ነፍስ አድን እርዳታ ለአፍሪካ ቀን ሰጥታለች። ከዚህ ውስጥ 13 ቢሊዮን ዶላር የሚሆነው የተሰጠው ለሶማሊያ መሆኑን ርዕሰ አንቀጹ አመልክቷል። አስከትሎም የዩናይትድ ስቴትስ መንግስት ተጨማሪ 41 ሚሊዮን ዶላር አስቸኳይ እርዳታ በዓለም አቀፍ የልማት እርዳታ ወኪሉ ዩኤስኤይድ በኩል ለሶማሊያ ህዝብ እንደሚሰጥ አምባሳደር ቶማስ ግሪንፊልድ ባለፈው ጥር 29 ቀን መግለጻቸውን አስታውሷል። ባለፈው አመት የመደብነው ገንዘብ የዓለም ምግብ ፕሮግራም በአፍሪካ ቀንድ ከዋለው ውስጥ 80 በመቶውን ይዛል። ይህም ሌሎች አገሮች በድምር ከሚያወጡት አጠቃላይ እርዳታ አራት እጥፍ ነው። ይህ እርዳታም ምግብ፣ ውሃና መጠለያ ለሶማሊያውያን እንዲደርስ አስችሏል ብለዋል። ግሪንፊልድ በመቀጠል ዩናይትድ ስቴትስ ይህን ብቻዋን መከወን አትችልም። ይህ የጋራ ኃላፊነት ነው። ሰብአዊ መሆናችንን በጋራ የምናሳይበት ነው ሲሉ አክለዋል። ግሪንፊልድ ለጋሾችና ዓለም በርከት አድርገው እንዲሰጡና ለችግሩ ትኩረት እንዲሰጡ ዩናይትድ ስቴትስ ትጠይቃለች። ይህ ጊዜ ሰብአዊ እርዳታችሁን የምትለግሱበትና በችግሩ የተጉዱትን ሰዎች ህይወት የምትቀይሩበት ነው። ምግብና የጤና አገልግሎት የምታዳረሱበት፣ ውሃና የጽዳት አገልግሎት እንዲሁም መጠለያ የምታዳረሱበት፣ ህይወት የምታድኑበትና የሰዎች ክብር እንዲመለስ የምታደርጉበት ነው ሲሉ ግሪንፊልድ መናገራቸውን ጠቅሶ የዛሬው ርዕሰ አንቀጽ ሀተታውን ደምድመዋል። ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ከዋሽንግተን ዲሲ በ1922 እና 25 ሜትር ባንዶች የሚያስተላልፈውን ለዛሬ ያዘጋጀውን ፕሮግራም እዚህ ላይ አበቃ። ያስተናግድኳቸው አሉላ ከበደ ከቴክኒክ አቀናባሪው ኤልያስ አስመራርና ከተቀሩ ባልደረቦቻችን ጋር በዚሁ የተሰናበትን። ነገ ማክሰኞ ምሽት ላይ እንመለሳለን። የአሁኑን ሰላም፣ ደህና እደሩ። thank mm -hmm. you